ኦሮሚያ ውስጥ በምስራቅ ጉጂ ዞን ግርጃ ወረዳ ኦላቲ በሚባል ተራራ ላይ የተነሳ ሰደድ እሳት በአካባቢው ደን ላይ ጉዳት ማድረሱንና እስካሁንም አለመቆሙን ነዋሪዎች ተናግረዋል። የአካባቢው የመንግሥት ባለሥልጣናት ግን እሳቱን ለማጥፋት እየጣሩ መሆናቸውን ገልጸዋል። ዳዊት ገልሞ ተጨማሪ አለው። ካለፈው ማክሰኞ ከሰዓት ጀምሮ ነው በምስራቅ ጉጂ ዞን ግርጃ ወረዳ አረምፋማ ዴቢሳ ቀበሌ ማህበር ውስጥ በሚገኘው ኦላቲ በመባል ተራራ ላይ የሰደድ እሳት የተነሳው። በአካባቢው ደላይ ጉዳት ያደረሰው እሳት እስካሁንም በቁጥጥር ስር አለማዋሉን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ዋንን ይፈት ቤት እሳቱን ምን እንዳስነሳው አይታወቅም ከትናንት በስቲያ ማክሰኞ ከሰዓት በኋላ ስምንት ሰዓት ነው መቃጠል የጀመረው ትናንት ደግሞ የአካባቢው ህብረተሰብ ወጥቶ በከፊል ቢያጠፋውም ሙሉ በሙሉ ግን አልጠፋም በምስራቃዊ ተራራው በተራራው በስተ ምስራቅ የሚነፍስ ነፋስ ስላለ ማጥፋት አስቸጋሪ ሆኗል ያነጋገርኳቸው የአካባቢው ነዋሪ ሰው እሳቱን በሙሉ ለመቆጣጠር ያካተው መልካ ምድሩ አስቸጋሪ በመሆኑም እንደሆነ ገልጸውልኛል። ቦታው በደን የተሸፈነ ነው። ወደ ተራራውም በቀጥታ መውጣት አይቻልም። ስለዚህ ቃጠሎ ያደረሰውን ጉዳት በትክክል ማወቁ እንኳ አይቻልም። ግን ከሩቅ ሲታይ ከሀያ ሄክታር በላይ የነደደ ይመስላል። እሳቱ የተነሳበትን ምክንያት ያውቁ እንደሆነ በምስራቅ ጉጂ ዞን የግርጃ ወረዳ የኦሮሞ ዴሞክራሲያዊ ፓርቲ ቢሮ ኃላፊ የሆኑትን አቶ ነጌሳ ጉራቻን ጠይቄ ነበር። እሳቱ ጉዳት እያደረሰ ያለው በአረምፈማ ደብሳ ኦላቲ ተራራ ላይ ነው። እኛም ከትናንት በስቲያ ማክሰኞ ከሰዓት ነበር ያየ ነው። መንስኤውን እስካሁን አናውቅም። ዛፎች አሁንም እየተቃጠሉ ነው። እሳቱን ለማጥፋት የአካባቢው ነዋሪዎችም የሥራ ኃላፊዎችም ተሳትፈዋል። የደረሰውን ጥፋት ልክ ለማወቅ አሁን አስቸጋሪ መሆኑን አቶ ነጌሳ ገልጸውልኛል። ለምን ማጥፋት እንዳልተቻለም ጠይቄያቸው ነበር። ደሞዮ እኒ እሳቱ ካልቆመ ተመልሰን በዘመቻ እናጠፈዋለን። ከአቅማችን በላይ ከሆነ ደግሞ ለኦሮሚያ ደንና ዱር አራዊት ጥበቃ ኤጀንሲ ጉጂና ቦረና አካባቢ ቅርንጫፍ አሳውቀን ለመቆጣጠር የምንችል ይመስለኛል። በአደጋው ከደንና ዱር አራዊት በስተቀር በሰውና በንብረት ላይ የደረሰ ጉዳት እንደሌለ አቶ ነጌሳ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ